ቹ አዲሱ አበበን እናመሰግናለን አሁን የጥያቄው መልስ አዘጋጅና አቅራቢ ትዝታ በላቸው በኢትዮጵያ ከመንግሥትና ተቃዋሚ ፓርቲዎች ይልቅ በሕዝብ መካከል ውይይት እርቅ ብሎም ፈውስ ያስፈልጋል ከሚሉ እንግዳ ጋር ትላንት በለጥያቄው መልስ ዝግጅታችን ውይይት መጀመራችን ይታወሳሉ። መንግሥት በሀገሪቱ ሰላም፣ መረጋጋትና እድገት ሰፍኗል ይላል። እሁን በሕዝብ መካከል ውይይትና ዕርቅ የሚያስፈልገው ለምንድን ነው? ወይዘሮ ሰዋስው ስለሺ ጆሐንሰን ከፕሮግራሙ አዘጋጅ ትዝታ በላቸው ጋር ባደረጉት ውይይት ያብራራሉ ነው አመሰግናለሁ ሰለሞን። በትላንትናው ክፍል አንድ ፕሮግራማችን ወይዘሮ ሰዋሰው ሰው ስለሺ ጆሃንሰን አድማጫችን አቶ ሳተናው አሊ የመከፋፈላችን ምክንያቶች ምንድን ናቸው ሲሉ ላቀረቡት ጥያቄ በአብዛኛው ያለፉትን በርካታ ዓመታት የመንግሥት ፖሊሲ እንደ ምሳሌ አቅርበዋል። በተለይም ቋንቋን መሠረት ያደረገውን የአስተዳደር ሥርዓት ዛሬ ስልጣን የያዘበትን 25ኛ ዓመት የሚያከብረው ኢህአዴግ ግን የቀደሙት መንግስታት የፈጸሙትን በደል ለማስተካከል ነው በቋንቋ ላይ የተመሰረተ አስተዳደር ያዋቀርኩት ይላል። ወይዘሮ ሰዋሰው በዚህ ላይ በሚሰጡን አስተያየት ፕሮግራማችንን እንጀምራለን። ማንኛውም መንግስት ሁልጊዜ ለሚሰራው ስራ ተሳትቻለሁ ወይም አጥፍቻለሁ የሚል ነገር አናየም። ብዙ ጊዜ አንድ ምሳሌ መጠቀም ቢያስፈልገኝ፣ ሁላችን በወጣትነት ወይም በጉርምስና ዘመን የምናደርጋቸው ስህተቶች ይኖራሉ። አሁን ወይ ልጆቻችንን አምሽታችሁ አትግቡ ብለው ወላጆቻችን በተናገሩን ሰዓት ወይም አትውጡ ወይም አትዙሩ እንደዚህ ሲሉን እኛ እንቃወም ነበር፣ ምክንያቱም ያወቅን ስለሚመስለን ማለት ነው። ከሰላሳ እና ከአርባ አመት በኋላ እኛ ራሳችን ወላጆች ሆነ ልጆቻችን አብሽተው ሲወጡ ሲገቡ ስናውቅ ነው ከሰላሳ አመት በፊት ለካ ቤተሰብ የመከረኝ ለዚህ ነበር ብለን የምንለው እና እኔ አሁን የኢትዮጵያን ፖለቲካ አካሄድ ባለፉት አርባ አመታት ሳይ አብዛኞቹ የፖለቲካ መሪዎቻችን እስካሁን ድረስ ባለፈው አርባ አመት የነበሩት በጉርምስና ዘመናቸው በስሜታዊነት የጀመሯቸውን ፖለቲካ መሀል መንገድ ላይ ቆመው እስቲ ትክክል ነበርን ወይ አልነበርንም ወይ ብሎ ከማየት ይልቅ አሁንም ትክክል ነን፣ አሁንም አላጠፋንም፣ አሁንም አልተሳሳትንም እያሉ መሄዳቸው አንዱ የትውልዱ ትልቅ ችግር ነው። ልንሳሳት እንችል ይሆናል ብሎ አለማመናቸው ማለት ነው እና ከዚህ የተነሳ የብሔረሰብ ነጻነት እስከ መገንጠል የሚል ርዕስ ይዞ በምክንያቱም ሲጀምሩ የማርክሲዝም ሌኒኒዝም ፕሮግራም ነው ብለው ነው ይሄን ነገር ሲጀምሩ ትግራይ ትገነጠላለች ብሎ ትግራይን ለማስገጠል የጀመሩት ጦስ ነው ብዙ ቦታ ላይ ገብቶ ሕዝቡን ያለያየው። እንደማይሰራ አውቀውታል፣ ያውቁታል። ግን ይህን ስህተት አጥፍተናል ብሎ ለመመለስ ስላልፈለጉ በምንም ተአምር የኢትዮጵያ ሰዎች መብት በዚህ ሰዓት ተከብሯል ብሎ ለማለት በጭራሽ የሚያስደፍር ሁኔታ አለ ብዬ አልገምትም። እንደውም በቅርቡ የጄኖሳይድ ዋች ዳይሬክተር እንደተናገሩት በዓለም ላይ ከፍተኛ የህዝብ ጄኖሳይድ በተካሄደባቸው አገሮች ውስጥ ጄኖሳይድ ከመካሄዱ በፊት የሚኖሩ ስምንት ምልክቶች እንደውም አስር ምልክቶች ብለው ጠቅሰው እንደዚህ ሶማሊያ፣ ሲሪያ እንደዚህ እንደዚህ ብለው የተለያዩ ሀገሮችን ጠቃቀሱ እነ ሩዋንዳ አንጠቃቀሱና፣ ከነዛ ውስጥ ከአስሩ ምልክቶች ውስጥ ኢትዮጵያ ውስጥ ስምንቱ ተካሂዷል እስካሁን ድረስ አሉ። አሁን በአስቸኳይ አንድ ነገር የማይደረግ ከሆነ ኢትዮጵያ ውስጥ እንደ ሌሎች ሀገሮች ሁሉ ጄኖሳይድ ሊያስመጣ የሚያስችል አደጋ በሀገሪቷ ላይ እያንዣበበ ነው። ይሄን ከጥናታቸው በመነሳት ኦፊሻሌ የተናገሩት ንግግር ነው እና ይሄንን ስና እንዴት አድርገው ነው ይሄ ብሔረሰብ እና ብሔረሰብ መብቱ ተከበረ ተቀራረበ ብሎ የኢህአዴግ መንግስት ደፍሮ ለመናገር የሚችለው? ምክንያቱም ፈጽሞ ከተጨባጭ ሁኔታ ጋር የማሄድ ንግግር ነው ብዬ ነው ማምነው። እሺ ወይዘሮ ሰዋሰው ጆሐንሰን እንግዲህ የኢህአዴግን ፖሊሲ የሚደግፉ ፖሊሲው ትክክል ሆኖ አተገባበር ላይ በትክክል ተግባር ላይ አልዋለም ነው የሚሉትና እዛ ላይ አስተያየቶ ምንድን ነው? አጠር አርጎ ይንገሩኝ። እሺ። እኔ መጀመሪያ በርካታ ድርጅቶች ይህንን የሚቀበሉ ይኖራሉ የሚለው ነገር ትንሽ ለማመን ያስቸግረኛል። ምናልባት ያለሙያዬ ገብቼ ብዙ እንዳልናገር በዚህ ጉዳይ ላይ በቋንቋ በዘር የኤትኒክ ፌዴራሊዝም እንደዚህ እንደዚህ የሚባሉት ነገሮች ላይ መልካምነቱና መልካም ያልሆነውን ነገር ለባለሙያዎች ብለቀው ደስ ይለኛል። ምክንያቱም አለሙያ የሆነ ነገር እንዳልናገር ስለምሰጋ ማለት ነው። እኔ ግን በጠቅላላው የብሔረሰቡም ሆነ የቋንቋውም ሆነ የፖለቲካ አካሄዱም ሆነ ማንኛውም ነገር ባለፉት ሀያ አምስት ዓመት ታሟል። በቃ ትውልዱንም አሳምመዋል፣ ምድሪቷንም አሳምመዋል። ያን ነገር ለመፈወስ መቀራረብ አለብን ወደሚለው እኔ ወደማቀው እንዳይ ብሄድ ይቀለኛል። ይሄን አጀንዳ አለም ወይ ብዙ እንዳልለው ስለምሰጋ ነው። እሺ፣ አመሰግናለሁ። ወደ አቶ ሳተናው አሊ ጥያቄዎች ልመልሶትና እንግዲህ ችግር አለ ብለን እንመን። ማንኛውም ማህበረሰብ ውስጥ ችግር አለ። ኢትዮጵያ ውስጥ ልክ ነው። ውጥረት አለ ውጥረት አለ። በብሔረሰቦች መካከል ደግሞ ጥርጣሬና መፈራራት አለ። እንደ ቀድሞ መቀራረብና መወያየትና ችግር በሕዝቡ መካከል ካለ እንፍታው ብሎ መረባረብ የለም እና እንዴት ማቀራረብ ይቻላል የሚለውን ምን ዘዴ ተለሙ? እንዴት ነው ማቀራረብ የሚቻለው? አዎ ይሄን ነገር አንድ ቦታ መጀመር መቻል አለበት በእርግጥ። እና መጀመሪያ ይሄንን ሀሳብ ሰው ሁሉ እንዲቀበለው እርቅን፣ ሰላምን እንፈልጋለን የሚለውን ስሜት በሰው ሁሉ ህዝብ መሀል እንዲሰጥ ማስጨበጡ የመጀመሪያ ስራ ነው የሚሆነው። ምክንያቱም ማናችንም የምናተርፍበት ጉዳይ ነው። በምድሪቷ ሰላም ቢመጣ፣ በምድሪቷ እርቅ ቢመጣ ሁሉ ትውልድ ይጠቀምበታል እንጂ የሚጎዳ አይኖርም እና ይህን ሀሳብ ብዙዎች እንዲቀበሉት የማድረግ ስራው የመጀመሪያ ስራ ነው የሚሆነው እና ከዚህ የተነሳ አሁን በቅርብ ጊዜ እንደዚሁ ይሄ ሀሳብ በብዛት በተለያየ ጊዜ ላለፉት ሶስት አራት ዓመታት ይህንን ሀሳብ ስናወጣ ስናወርድ የነበርን ሰዎች በቅርቡ ተገናኝተን ለምን የእርቅ ምክር ቤት አናቋቁምም እና በትውልድ መሀል መቀራረብ እንዲፈጠር አናረግም ብለን ገና ጥንስስ ጀምረን ስራ ጀምረናል። ራሱን የቻለ እንግዲህ ያንን ድርጅት ማጠናከሩ የሚያስፈልጋቸው ነገሮች ማድረጉ ራሱን የቻለ ነው። በተለያየ ቦታ ደግሞ ይህንን እርቅ ሀሳብ ያነሱ የተለያዩ ድርጅቶች በሀገር ውስጥም በውጭም አሉ። መጀመሪያ እነሱንም ለማቀራረብ የመሞከሩ ስራ፣ ሁለተኛ ስራ ይሆናል ብዬ አስባለሁ። ሶስተኛ እ በውጭ ያለን ሰዎች አሁን አብዛኞቻችን ይሄንን ስራ እየሰራን ያለነው ከኢትዮጵያ ውጭ እያለን ሰዎች ነን እና የችግሩ ብዛት ጎልቶ የሚታየው ደግሞ አሁን ዲያስፖራ ላይ ባለው ሕዝብ መሀል ከሀገር ቤት ይዞ የመጣው የፖለቲካ መዘዝ ውጭም መጥቶ አብያተ ክርስቲያናት ተከፍለው የመንግስት ደጋፊ ቤተ ክርስቲያን፣ የመንግስት ተቃዋሚ ቤተ ክርስቲያን፣ የመንግስት መስጊድ፣ የደጋፊ መስጊድ እንዲህ እየተባለ እንደው በተፈራው የእምነት ድርጅቶቻችን ሁሉ እንኳን ሳይቀር ይሄ ጥላሸት መጥቷል እና በመጀመሪያ ከእምነት አባቶች እና በእምነት ኢንስቲትሽን ውስጥ የሚሰሩትን ሰዎች ለማነጋገር እና እንደውም አብዛኞቹ እምነቶች ሁሉ የሚሰብኩት ፍቅርን፣ እርቅን፣ ሰላምን እስከሆነ ድረስ እነሱ ራሳቸው በዚህ ስራ ላይ በመግባት ከፍተኛ ርብርብ እንዲያደርጉ በየጊዜው በየሚዲያው ቅስቀሳ እናደርጋለን ይሄንን ሀሳብ እንዲያነሱና ይሄንን ነገር እንዲያራምዱ ለማድረግ ማለት ነው። ሁለተኛው እያንዳንዳችን አሁን በውጭ ያለን ሰዎች በያለንበት አገር ያለንን ኮሚኒቲ ጋር እየተቀራረብን እንኳን እኛ ጀርመኖች፣ ፈረንሳዮች፣ አሜሪካኖች ስለ ኢትዮጵያ ያገባናል እያሉ እየፈተፈቱ ነው ያሉት እንኳን እኛ የዛች ሀገር ትውልድ እዛ ሀገር ዘርማን ዘራችን ያለ ህዝቦች ቀርተን ማለት ነው። እና ችግሩ እንዳለ አምነን መፍትሄ እየተደማመጥን እየተከባበርን የሚ ሀሳብ ብቻ ይሰማ ሳንል ማለት ነው። ይህንን ሀሳብ የማሸራሸር ነገር በየቦታው ዲያሎግ የሚያስነሱ ነገሮችን እየፈጠረ መስራት እንጀምራለን። ሌላው ጠያቂው ካነሱ ጥይንትን ውስጥ መንግስትም አያገባችሁም ተቃዋሚም አያገባችሁም የሚሉ አሉ። ተቃዋሚዎችም መንግስትም የዛች ሀገር ትውልድ እንደሆኑ ሁሉ አያገባኝም ብሎ የተቀመጠው ምስ የዛ ሀገር ትውልድ ነው። ለመንግስትም ሆነ ለተቃዋሚ ብቻ ስለዛች ሀገር እጣፈንታ ለሞት ተወሰን ብቻቸውን ማንዳት ያላቸው አይደሉም። ይሄንን አስረግጠን ለመንግስትም ለተቃዋሚዎችም አታንሱብን ብለው ለሚሉት አስረግጠን መናገር መቻል አለብን። ምክንያቱም ከመንግስት ወገኖች አንዳንድ ሳነጋግር ምን ጸብ አለና ማንን ነው የምታስታርቁት? የተጣላ የለም ይላሉ። ተቃዋሚዎች ደግሞ የለም እኛ አሁን ግማሹ በሰላማዊ ትግል፣ ግማሹ በትጥቅ ትግል የሚያምነው ከመንግስት ጋር ላለፉት ሀያ አምስት አመታት በሙሉ የእርቅ ነገር ለማድረግ ሞክረናል፣ እንዲህ ብለናል፣ ምንም የሚሳካ ነገር አይደለም። ይሄን ነገር ማድረግ አይገባችሁም የሚሉ አሉ። እነሱ የተሰማቸውን ሀሳብ መስጠት መብታቸው ነው። እኛ ደግሞ በትውልዱ መሀል እርቅና ሰላም ሊመጣ ይገባል ምንል ደግሞ መብታችን ነው። ይሄን ነገር እንደ ትውልድ ይሄን አጀንዳ የማንሳት ጉዳይ ማለት ነው። እሺ ወይዘሮ ሰዋሰው ውይይታችንን ወደ ማጠቃለሉ አንዱ ነው ሌላ ግን እንደው በተጨባጭ ኢትዮጵያ ውስጥ ያለው ሁኔታ ምንድን ነው? ሕዝብ እንደ ልቡ የሚደራጅበት ሁኔታም የለም። ክልክል አይደለም፣ ነገር ግን የፍርሃት ድባብ አለ ይላሉ አገር ውስጥ የሚኖሩ ሰዎች። ህጋዊ በሆነ መንገድም ተደራጅተው ቢሮ ከፍተው ሕዝብን እንመራለን የሚሉ ተቃዋሚዎች ወይንም የሲቪል ማህበረሰብ አባላት በነጻነት መንቀሳቀስ አንችልም የሚል ስሞታ እያሰሙ ነውና ይህን ደንቃራ እንዴት ማለፍ ይቻላል ብለው ያስባሉ? አሁን እርስዎ እንደ መንደርደሪያ ስለ ራስዎ ሲነግሩኝ እኔ እናት ነኝ፣ እናት ስለሆንኩኝ እናቶች ይሄንን ፋና እንዲከተሉ ነው የምፈልገው ብለዋል። መሰረታዊ በሆነ መንገድ እናቶች ምን ማድረግ አለባቸው? ህዝብ ምን ማድረግ ይችላል? ለመደራጀት፣ ለመወያየት፣ ለመነጋገር የፍርሃት ድባብ የሰፈነበት ህዋ ውስጥ አዎ አሁንም ይሄ ኢትዮጵያ ውስጥ ይሄ ነገር በምንም ተአምር ባለመቻሉ ይመስለኛል ለአብዛኛው ህዝብ ለመሰደድ ምክንያት የሆነው ማለት ነው። ከምድሪቷ ሽማግሌም፣ አሮጊትም፣ አዛውንትም ቀባሪ እስከሚያጡ ድረስ ምድራቸውን እየናፈቁ በባል ምድር እየቀሩ ያሉበት ሁኔታ ነው ያለው እና አንድ ጊዜ እንዲሁ አሜሪካ ውስጥ በነበረ ጉባኤ ላይ ለአንድ አሜሪካዊ የጠየኳቸው ጥያቄ ነበር የአሜሪካ እናቶች ልጆቻቸው አፍጋኒስታን፣ ኢራቅ እንዲህ የሄዱ በጦርነት ሲያልቁባቸው አንዴ የጮሁ ለአሜሪካ መንግስት ማለት ነው። በምንም ተአምር ልጆቻችን በየቦታው እየሄዱ እንዲጨረሱ አንፈልግም ብለው መጮኋቸው መንግስት እንዲያዳምጣቸው አደረገ። አሁን የደጋፊና የተቃዋሚ ጉዳይ ሳይሆን ሰው የመሆን ጉዳይ ብቻ ስለሆነ የኢትዮጵያ እናቶች ብዙ ጊዜ ለኢትዮጵያ መንግስትም ደብዳቤ ጽፍ ያለው ለተቃዋሚዎችም ጽፍ ያለው። አርባ ዓመት ሙሉ የኢትዮጵያ እናቶች ልጆቻቸውን እየገበሩ ኖሯል። አባቶች አልገበሩ ማለት አይደለም። መቼም ሴትን ያህል ነገር አምጣ የወለደችውን ምን ያህል የሰውን ክቡርነት በጣም ሴቶች ይረዳሉ እና ከዚህ የተነሳ የኢትዮጵያውያን ሴቶች በሙሉ በዚህ ሰዓት ልጆቻችንን እንዳይማገዱ ብለው የመጮህ አቅም እስኪያነሱ ድረስ መንግስትን ማስገደድ እንችላለን ብዬ አምናለሁኝ። ምክንያቱም መንግስትም እኮ ሰዎች ናቸው። የተወሰነ ዘመን በመሳሪያም፣ በሀይልም በጉልበትም መተማመን ቢኖርባቸው ቤትም ዓለም ላይ በዚህ የተማመኑ ሁሉ ከንቱ ሆነው አይተናል እና እናቶች በዚህ ነገር ላይ በኢትዮጵያ ምድር ላይ ይብቃ ብለው ለማለት የሚነሱበት አቅም እንዲኖራቸው ያስፈልጋል። ሌላው በህዝባችን መሀል ይቅር መባብ በደልን መናገርን ተበድለናል ያሉ ሰዎች በደላቸውን እንዲናገሩ መፍቀድ መቻል አለብን። ምክንያቱም ቁስላቸው እንዲታከም ማለት ነው። እንደገና የበደሉ ሰዎች ይቅርታ የመጠየቅ ባህልን እንዲለማመዱ ማድረግ መቻል አለብን። ሰው እኮ ይቅርታ ቢጠይቅ በይቅርታ ብዙ መግዛት ይችላል። ብዙ ህዝብ፣ ብዙ ልብ ማሸነፍ ይችላል እና ይህንን መልእክት በተደጋጋሚ ለመንግስት ባለስልጣኖችም፣ ለተቃዋሚም፣ ለደጋፊም ይሄን ትቢታቸውን እንዲያወጡ አሁን በኢትዮጵያና በኤርትራ ምድር መሀል አሁን ባለፈው ሀያ አምስት ዓመት በተደረገው ጦርነት ከመቶ ሺህ ብል ህዝብ በላይ ሲያልቅ ጸቡ የኢሳያስና የመለስ ጸብ ብቻ ነበር። በእነሱ ጸብ መቶ ሺህ ትውልድ በሁለት ግለሰቦች ጸብ መቶ ሺህ ትውልድ እንዲያልቅ ተደረገ። ያንን እንኳ እርግጠኛ መሆን አይቻልም። ግልጽ ያለ ነገር በሚዲያ የተነገረው የድንበር ጉዳይ ነው። አዎ፣ ብዙ ከዛ በኋላም እኮ በዚህ ጉዳይ ላይ የነበሩ ሰዎች ሁለቱን ሲያነጋግሩ ሲያገናኙ የነበሩ ሰዎች በሙሉ በተደጋጋሚ በሚዲያ ወጥተው የሚሰጡት መግለጫ ድንበር ምክንያት ሆነ እንጂ በሁለቱ መሀል የነበረው በፖለቲካ ድርጅቶች መሀል ያለ ጸብ ድሮ በኢሀፓና በብኤሶን መካከል በመሪዎቹ በጥቂቶቹ መሪዎች መሀል በነበረ ጸብ ያ ሁሉ ትውልድ እንዲያልቅ ተደረገ። በነጭ ሽብር እና በቀይ ሽብር እየተባለ ማለት ነው። በግለሰቦች የሚነሳ ጸብ ከዛ በኋላ አሁንም በሻቢያ ና በወያኔ መካከል ጸብ፣ በኦነግ ና በእንደዚህ መካከል ጸብ፣ በጥቂት ግለሰቦች የሚነሳ ጸብ ማለት ነው። ለትውልድ ተርፎ ለትውልድ ቂት የበቃው ስለዚህ ፖለቲከኞችንም ሆነ መንግስትንም ማስቆም የሚቻልበት ነገር ለመፍጠር ህዝቡ መቀራረብ መቻል አለበት። ህዝብ ነው እነዚህ ሊያስገድዳቸው የሚችለው በቃን በቃን፣ በዚህ መንገድ ልትቀጥሉ አትችሉም ብሎ ማለት ነው፣ ትውልድ እንዳያልቅ ለማድረግ። ሁለተኛ በዘር እና በዘር መሀል የብሔረሰብ ድርጅቶችን መሪዎችን የማግኘቱ ስራ አንዱ ስራ ይሆናል። ምክንያቱም ከመቶ በላይ ድርጅቶች ናቸው ኢትዮጵያ ውስጥ አሉ የሚባሉት፣ በውጪ የዛኑ ያህል ፈልተዋል። እና ጊዜ የሚፈጅ ነገር ነው። እያንዳንዱን አግኝቶ ህዝቡን ለመድረስ የሚቻልበትን ሁኔታ ለመፍጠር በእርግጥ ብዙ ስትራቴጂ የሚጠይቅ ስራ ነው። ይሄን ነገር ለመስራት ከሁሉ በፊት ግን ህዝብ ሀሳቡን እንዲቀበል ይሄን ወደ እርቅ፣ ወደ ሰላም፣ ወደ ፍቅር እንዲመጣ የሚያስገድደውን ሀሳብ ህዝቡ ተቀብሎት ተቃዋሚንም ሆነ መንግስትንም ለማስገደድ የሚያስችል አቅም ማዳበሩ ነው የመጀመሪያ ስራ መሆን ያለበት ብዬ የምገምተው። ሌላው እንግዲህ ወይዘሮ ሰዋሰው ህዝብ ተከፋፍሏል ከሚለው ስጋት ጋር ተያይዞ የሚነሳው ህዝብ ለውጭም ሆነ ለውስጥ ጥቃት ምቹ እንደሚሆን ጥቃት ማለት ደግሞ የኃይል ብቻ ሳይሆን የፕሮፓጋንዳም እንደሆነ ነውና ነግበኔ የሚለው የሀገራችን ቢህል ቦታ ከሌለው ብሔራዊ አንድነትም እንደሚላላ ነው። አንዳንዶች ሰዎች የሚናገሩት እና ይህንንስ እንዴት ያውታል? አዎ፣ አሁን ከዚህ በፊትም ብዙ ጊዜ ብዙ ሰዎች በምሳሌነት ጠቅሰውታል። ናዚ በናዚ ዘመን እንደዚሁ ሰዎች ሲገደሉ፣ እኔ ካቶሊክ ስላይደለሁ ካቶሊኮች ሲገደሉ ዝም አልኩ፣ እነዚህ ሲገደሉ እኔ አይደለሁም ብዬ ዝም አልኩ፣ ዝም አልኩ፣ መጨረሻ እኔ ላይ ሲደርስ የሚጮህልኝ አጣሁ ብሎ አንድ ሰው ተናገር እስላሞች ሲጠቁ እኔ እስላም አይደለሁም ብለን ክርስቲያኖች ዝም ስንል፣ ክርስቲያኖች ሲጠቁ እኔ ክርስቲያን አይደለሁም ብለን ዝም ስንል፣ ኦሮሞ ሲጠቃ እኔ ኦሮሞ አይደለሁም፣ አማራ ሲጠቃ እኔ አማራ አይደለሁም፣ እንደዚህ እያለ ስንል ሁሉ ትውልድ ሲያልቅ ነው ማለት ነው እኛ ጋር ሲደርስ መጮህ የምንጀምረው እና ያኔ ስንጮህ ደግሞ ለእኛ የሚሰማን አይጠፋም። ስለዚህ አማራ ተጠቃ፣ ክርስቲያን ተጠቃ፣ እስላም ተጠቃ የሚለው ነገር ሳይሆን የሰው ልጅ በኢትዮጵያ ምድር ውስጥ ተጠቃ የሚል ስሜት ይዘን መውጣት አለብን። ሁላችንም ቢሆን በቃ የሰው ልጅ ነው፣ እንስሳ አይደለም። የትኛውም ዘር፣ የትኛውም እምነት። እንደውም የኢትዮጵያውያን እስላሞች በጣም ጨዋ፣ በዓለም ላይ ካሉ አገሮች ሁሉ በጣም ጨዋነት የተሞላባቸው የኢትዮጵያ እስላሞች እስካሁን ድረስ በሰላማዊ ትግል ጥያቄያቸውን የመብት ጥያቄያቸውን እያነሱ ነው ያሉት። ግን ሲታሰሩ ምን ሲሉ ሌሎችም እንደዚሁ እና አሁን የኦሮሞ መብት ላስከብር፣ የአማራ መብት ላስከብር፣ የትግሬ መብት ላስከብር እያሉ የሚነሱት የብሔረሰብ ድርጅቶች በሙሉ የእነሱን መብት መጠየቃቸውን እንጂ የሌላውን ብሔረሰብ መብት የማክበር ግዴታም እንዳለባቸው እየዘነጉታል። ከዚህ የተነሳ ሁሉም ዘር የሌለው ደግሞ በዚህ ላይ አንድ ብሔረሰብ ውስጥ ያልተካለለ እኔ ለምሳሌ አማራ፣ ኦሮሞ፣ ጉራጌ ተቀላቅዬ ነው የተወለድኩት እና አንደኛው ዘር ካርቶን ውስጥ እንኳን መግባት አልችልም፣ የዚህ ዘር ጉዳይ ብዬ ለመጮው ማለት ነው። እና ኢትዮጵያውያን እንደዛ ነው ተዳቅለን፣ ሁላችን አንዱ ብሔረሰብ ከሌላው ጋር እየተጋባን እየተዋለድን የኖርን ስለዚህ የኢትዮጵያ ሕዝብ ውስጥ ሰው የሚባል ነገር ተጠቃ የሚል ጥያቄ ማንሳት ስንጀምር ነው ሁላችንም ለህዝባችን መብት ማድረግ የምንችለው እና ከዚህ የተነሳ ነው መቀራረብ ለመፍጠር ይህንን ሀሳብ ማራመድ አለብን ብለን የምንለው። ወይዘሮ ሰዋሰው ስለ ሺ ጆሀንሰን ጥያቄዎችን ጨርሻለሁ። የሚጨምሩት ካለ ለእርስዎ መስመሩን ልልቀቅ እኔ ጨምረው እግዚአብሔር እድሉን ከሰጠኝ በዚህ ሰዓት የኢትዮጵያ መንግስት ተወካዮችም ሆነ የኢትዮጵያ ተቃዋሚ ድርጅቶች፣ በሀገር ውስጥም በውጭም ያሉ የመንግስት ደጋፊዎች በሙሉ እባካችሁ አንድ ጊዜ ቆም ብለን እንደው ትውልድን በማጠች እናት ማህፀን ነው ምለምናችሁ አንድ ጊዜ ቁጭ ብለን ለማንም በቃ ከዚህ በኋላ ስደት የሚያበቃበት ምድር እንድትሆን ተቀራርበን የበደልን በድለናል ማለት የምንችል የተበደልን ደግሞ ሌላውን ይቅር ማለት የምንችል ለተበደሉ ሰዎች ካሳ መክፈል የምንችልበት እርቅን የምናወርድበት አቅም እንዲመጣ ልባችሁን ለዚህ አዘጋጁ። ሁለተኛ የጻድቅ ዓይን ወደ ራሱ ነው ይላል እና አሁን ዝም ብለን በወያኔ በወያኔ ላይ ብቻ ማሳበብ ሳይሆን እኛም ራሳችን እንድንመለከት ራሳችንም ለዚህ ትውልድ መጥፋት ዝምታችን ራሱ በደል እንደሆነ በተለይ ዝም የሚሉ ሰዎች አያገባኝም ይሄ ፖለቲካ ነው፣ ይሄ እንዲህ ነው የሚሉ ሰዎች ከዚህ ዘመን በላይ ስለ ኢትዮጵያ ሕዝብ ሰብአዊ መብት መከራከር መጮህ የሚችሉበት አማራጭ ስለሌለ፣ ዝምታው ራሱ በደሉን መደገፍ ስለሆነ ከዝምታችን ፍርሃት ተላቀን የግድ የመንግስት ደጋፊ፣ የመንግስት ተቃዋሚ መሆን አይገባንም። ሰው ብቻ ስለሆነን ብቻ ለምድራችን የሚበጅ ነገር ለማድረግ እንድንቀራረብ እንደ ክርስቲያን በሕያው እግዚአብሔር ስም እለምናችኋለሁ። እንደ እናት ደግሞ ትውልድን ላማጠችና የትግራይ እናቶች፣ የኤርትራ እናቶች፣ የኦሮሞ እናቶች፣ የሁሉም እናቶች ብዙ ትውልድ ገብረዋልና እንዲያበቃ በቃ ይህንን እለምናችኋለሁና ይሄ መልእክት ለኢትዮጵያ ህዝብ በሙሉ እንዲተላለፍልኝ ጠይቃለሁኝ። ቪኦኤ ይሄን እድል ስለሰጣችሁ እግዚአብሔር ያክብራችሁ። በጣም ነው ማመሰግነው። ወይዘሮ ሰዋሰው ሰው ስለ ሺህ ጆሃንሰን እኛም ስለሰጡን ሰፊ ማብራሪያ በአድማጮቻችን ስም እናመሰግናለን። ምንም እጅግ በጣም አመሰግናቸዋለሁ። ሴርስ